በአምቦ ዩኒቨርሲቲ አማራና ኦሮሞ ተወላጆች መካከል የተካሄደውን የእርቅ ስነ ስርዓት ይመለከታል። በስነ ስርዓቱ የታደሙት የሁለቱም ክልል ተወላጆች ዳግመኛ ላለመጣላት ቃል ገብተዋል። ባለፈው ሳምንት በዩኒቨርሲቲው ዋና ግቢ ተከስቶ የነበረውን ግጭት ለማርገብ የተደረገው ጥረት እንዳስደሰታቸው ተማሪዎች ተናግረዋል። የአምቦ ዩኒቨርሲቲ ፕሬዚዳንት ዶክተር ታደሰ ቀና ባለፈው ሳምንት አሳስ ሁለት ሁለት ሺ አስራ አንድ ዓመተ ምህረት በዋናው ግቢ በኦሮሞና አማራ ተወላጅ ተማሪዎች መካከል ተፈጥሮ የነበረውን ግጭት ለማርገብ በተካሄደው የእርቅ ስነስርዓት ላይ መልእክት ሲያስተላልፉ ስንሰማማና አንድ ስንሆን የማንችለው ነገር የለም እና አንድ ሆነን ሰላማችንን እንጠብቅ ብለዋል። በእርቅ ስነስርዓቱ ላይ አዳራሹም ሞልተው የነበሩ ተማሪዎች ከቤተሰብ ተለይተውና ሩቅ ተጉዘው ራሳቸውንም ሆነ ቤተሰባቸውን ብሎም ለሀገራቸው አለኝታ ለመሆን ትልቅ የቤት ስራ ከፊት ለፊታቸው ለተደቀነ የዩኒቨርሲቲ ተማሪዎችን ምን ያጋጫቸዋል ያሰኛል። ከጎንደር የመጣው የዩኒቨርሲቲው ሶሻል ወርክ ተማሪ ስለመንሴው እንዲህ ይላል። ተማሪዎች ኢሞሽናል በመሆን እንጂ ኤግዛክትሊ ኮዝ የመጣበትን ያውቁ መደረግ እንደሌለበት። አብዱራማን አልይ የአፋን ኦሮሞ ትምህርት ክፍል ተማሪ ነው። እኛ የዚህ እኩይ ዓላማ መጠቀሚያ መሆን የለብንም ይላል። ድሬ መሪ ታሲሰኒ ኦፊት አመቹ ደንደውዳን ነገኝ ከበጀሜ ኦላንቱማን ግጭቱ ባደረሰብን ጉዳት የትምህርት ጊዜያችን አልፎብናል። መድረስ የነበረብንን የትምህርት ክፍለ ጊዜ ላይም አልደረስንም። በስነ ልቦናም ሆነ በአካል ተጎድተናል። ተማሪ ይተፋጋም በበኩሉ ያለፈው ሳምንት ግጭት በግቢው ተማሪዎች አርቆ አሳቢነት የከፋ ጉዳት ባያደርስም ትምህርት ለአንድ ሳምንት መቋረጡ የሚያመጣውን ጫና ገልጿል። ሚዳ ኑረትከቀፍሲስ ገማ በርኖታትን የሮም በርኖታ ጀላ ደርቤራ ግጭት ሲቀሰቀስ ተጎጂ የሚሆኑ አካላት እንዳሉ ይታወቃል። በዚህ ጉዳት ላይ ጉዳይ ላይ ለመስራት ተግባብተናል። ያለፈው ስህተት እንዳለ ሆኖም አንድነታችንን አጠናክረን እርስ በርሳችን ተደማምጠን ምሁራን የሚነግሩንን ታላላቆቻችን የሚመክሩንን በመደማመጥ ድንጋይ ሳንወራወር በሰላማዊ መንገድ በጠረጴዛ ዙሪያ ተወያይተን ግጭቶችን መፍታት እንችላለን። ተማሪዎች ለወደፊትም ቢሆን ትርጉም በሌለው ምክንያት ከመጋጨት ተቻችለው እና አንድነታቸውን አጠናክረው ሊመጣ የሚችለውን ግጭት ጭምር መከላከል ይኖርባቸዋል ብሏል። በእርቅ ስነስርዓቱ ላይ አግኝተን ያነጋገርናት ከሐዋሳ የመጣች ተማሪ ግጭትን በፍጥነት ተቆጣጥሮ መፍትሄ ማበጀት ያለውን ጥቅም ትናገራለች። በአምቦ ዩኒቨርሲቲ ከዚህም በፊት ግጭት ነበረ እና ይህ ግጭት ሳይባባስ በፊት ተማሪዎች በመግባባት እና እርቅን በመፍጠር በማንቀስ አ ቢዩትን እያሉ እየተማሩ ነው እና ይሄ ደግሞ ወደፊት ምን ያስመስል ያሳያል። መከባበር ነው፣ አቦ በመኖር አቦ በመቻቻል ትልቅ ያረጋል ብዬ አስባለሁ። ፋይዳ ሰላም ከሌለ መማር አይቻልም እና ያንን የመማርና ማስተማርን ሂደትን ለማሳደግ ግዴታ ሰላም መኖር አለበት። ና የዩኒቨርሲቲው ፕሬዚዳንት ዶክተር ታደሰ ቀና በስነ ስርዓቱ ላይ ተገኝተው መልእክት ሲያስተላልፉ አይናቸው ለምን እምባ ቅሮ እንደነበርም ጠይቀናቸዋል። በየሆስፒታል በየውስጥ እያደረስን ነበረ ሰቆቃ ነበረ። ዛሬ ግን ያ ቀን አልፎ ልጆቻችን በራሳቸው ኮሚቴ አዋቅሮ ከሁለቱም ወገን ይህንን ህርግ በጣም ያማሩ የሆነ ህርግ ነው ያዘጋጁት። ሁሉም ተማሪ እንደዚህ አዳራሽ ሞልቶ ቁጭ ብሎ በሰላም ሲገመጥ እኔ ራሴ ባይ መቆጣጠር አልቻልኩም። ያልኳቸው ምንድን ነው ያስለቀሰኝ ዛሬና ዛሬን ሳምንት በማወዳደር ነው። ዛሬ ሳምንት ምን ውስጥ ነበር? ዛሬ ደግሞ እንዲህ ውስጥ፣ ዛሬ በጣም ደስ የሚል ስሜት ውስጥ ነው ያለ ነው። የዛሬ ሳምንቱ ግን በጣም በጣም የሚያስጠላ ስሜት ውስጥ ነበር። ያንን የሚያስጠላ ስሜት ደግሞ የፈጠር ነው እኛው እራሳችን መሆኑ ያሳዝነኛል፣ የሚል መልዕክት ነው ያስተላለፍኩትና፣ ከፍተኛ ስሜት ውስጥ የገባው ሰው ያው ደስታ ነበረ። ህርክ ውስጥ ደግሞ ደስታ አለ። ደስታ በዛ ምክንያት ነው የነበረው ማለት ነው። ፕሬዚዳንቱ ባለፈው ሳምንትም የአምቦ ዩኒቨርሲቲ ቅርንጫፍ በሆነው ወሊሶ ካምፓስ ተገኝተው ከተለያዩ የአገሪቱ ክፍሎች የመጡ ተማሪዎች ልዩነታቸውን አቻችለው አንድነታቸውን በማጠናከር የመጡለትን ዓላማ ያሳኩ ዘንድ ያስተላለፉት መልእክት ትልቅ ግንዛቤ ፈጠረና ተማሪዎቹን ይበልጥ ያቀራረበ መሆኑን በማህበራዊ ድረገጽ ያገኘውን ትኩረት ጠቅሰን እንዲያብራሩልን ጠይቀናቸዋል። በአንድነት ወደ ፊት ለፊት እንድወጡ ጠየኳቸው። እንዳልኳቸውም ወጡ። ከወጡ በኋላ ተቀላቅለው እንድሰለፉ አደረግ። ከዛ ታዳሚዎችም ከዚህ ተማሪዎች ውስጥ ማን ኦሮሞ እንደሆነ ማን አማራ እንደሆነ ማን ትግሬ፣ ጉራጌ፣ ሌላ ብሄር እንደሆነ የሚለይልኝ ብዬ ጠየቁ። ማንም ዝም አለ። ቀጥሎ ሁለተኛ ጥያቄ ጠየቋቸው። በዚህ ተማሪዎች መካከል አንድ ቻይናዊ ወይም ጀርመናዊ ቢቆም መለየት ያቅተናል ወይ? ቢያንስ ኢትዮጵያዊ አለመሆኑ ያስቀጥጠን ማለት ስለዚህ፣ ምን አልኳቸው፣ እኛ ኢትዮጵያውያን ያለን ልዩነት በጭንቅላታችን ውስጥ ያለው ልዩነት አልተጣጣመም። ስለዚህ አንድነታችን አጠናክረን ለሀገራችን፣ ለዩኒቨርስቲችን፣ ብሎም ለዓለም ሰላም መስራት አለብን የሚል መልዕክት አስተላለፍኩላቸው። ተማሪዎችም ያንን መልዕክት ሲያስተላልፍ ሁሉም ተቃቀፉ፣ ተለቃቀሱ እና ሁሉም በጋራ ወደ ምግብ ቤት ሄድን። እኔ አብሬያቸው ሄጄ ምግብ በላንና ተለያየን። በዛ መልኩ ተፈጽመ ያ ነው ሶሻል ሚዲያ ላይ የተመላለሰ ያለው። ተማሪዎች እርስ በእርስ በመጣላት ወደ አላስፈላጊ ነገር እንዳይገቡ የትምህርት ጊዜያቸው እንዳይባከንና አላስፈላጊ መስዋዕትነት በመክፈል ከቤት የመጡበትን ዓላማ እንዳይስቱ ምን ማድረግ እንዳለባቸው ፕሬዚዳንቱ መክረዋል። ለአሜሪካ ድምፅ ራዲዮ ናኮር መልካ ካምቦ።